ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ መጋቢት 18 2009 ዓመተ ምህረት ዝግጅታችን ጀመረ። ጤና ይስጥልን። እንደምናመሽታችኋል። የምሽቱ አስተናጋጆቻችሁ ቆንጅ ይታይና፣ ጤና ይስጥልን። እኔም ሰሎሞን አባተንን። በአማራና በደቡብ ክልሎች የተፈናቀሉ ብሶት እያሰሙ ነው። ሲጀመር ህገወጥ የሚለው በእኛ በህብረተሰቡ አልታወቀም። ምክንያቱም አንድኛ ዛ ወሰን አለም ዝም ብለን ገንዘብ ሳናፈ ያን ቦታ አልሰራ ነው። ከተፈናቃዮች የአንዱን ቃል ነው የሰማችሁት። ቤት የማግኘት የዜጎችን መብት እንደተጠበቀ መሬት መሸጥ መለወጥ የለበትም የሚለው ህገ መንግስታዊ ድንጋጌ እንደተጠበቀ፣ ህገ ወጥነትን መከላከል የመንግስት ግዴታ መሆኑን እንደተጠበቀ ሆኖ ህግ የማስከበርና ስርዓት የማስያ ነው። የአማራ ብሔራዊ ክልላዊ መንግስት ቃል አቀባይ አቶ ንጉሱ ጥላሁን ናቸው። ልዋጭ ሳይሰጥ ግምት ሳይሰጥ መጠነኛ ካሳ ሳይሰጥ ዝም ብሎ አባወራው የሰራው ቤት ጠቅላላ ፈርሶ እኛ እንግዲህ ዞኑ አንሰማም ሲሉ ያው እንግዲህ ወረዳ ማሳውቀን ዞኑንም ማሳውቀን ለጥያቄያችን ምንም እልባት አልተገኘ። እኚህ ደግሞ አቶ ገዛሃኝ ገሊሳ ናቸው። በደቡብ ክልል ዳውሮ ዞን በከተማ ማስፋፊያ ምክንያት የተፈናቀሉ ናቸው። ሙሉን ዘገባ በአብይ ርዕስ ይዘናል። ለአርእስተ ዜናው ቆንጅት፣ ደቡብ ሱዳን ውስጥ ስድስት የረዴ ሰራተኞች በአጥቂዎች መገደላቸውን የተባበሩት መንግስታት ድርጅት ባለስልጣናት አስታውቀዋል የሚለው አንዱ ነው። የሩዋንዳ ፕሬዝደንት ፖል ካጋሜ በአሜሪካና እስራኤል ህዝብ ግንኙነት ኮሚቴ የፖሊሲ ጉባኤ ላይ የሀገራቸውንና የእስራኤልን ግንኙነት በማሞገስ ንግግር አሰሙ የሚልም አለን። የአፍሪካ ህብረትና የሶማሊያ ኃይሎች በጋራ ሆነው በደቡብ ጁባ ባደረሱት ጥቃት ከ ሰላሳ በላይ የጽንፈኛው የአልሸባብ ተዋጊዎችን መግደላቸው ተሰማ የሚሉትና ሌሎችም ዜናዎች አሉ። አመሰግናለሁ ቆንጀት። አሁን የሰአቱን ዋና ዋና የአለም ዜና እናሰማችሁ። በአማራ ክልል በባህር ዳር ከተማ ይባብ ተብሎ በሚጠራው አካባቢ ይኖሩ የነበሩ በሺዎች የሚቆጠሩ አባወራ ቤቶች ህገወጥ ግንባታ ናቸው በሚል እንደፈረሱ ተጎጂዎች ተናገሩ። በዚህ ምክንያት በተፈጠረ ግጭት ብዙ ሰዎች በጸጥታ ኃይሎች እንደተደበደቡና አንድ ሰውም በደረሰበት ጉዳት ወደ ሆስፒታል መወሰዱ ታውቋል። በደቡብ ብሔር ብሔረሰቦችና ህዝቦች ክልል ዳውሮ ዞን ማርቃ ወረዳ ከከተማ ለከተማ ማስፋፊያ በሚል ከ180 በላይ የሚሆኑ የአባወራ ቤቶች በኃይል እንደፈረሱም የጉዳቱ ሰለባዎች ለቪኦኤ ገልጸዋል። በሁለቱም ክልሎች ከዚህ ጋር ተያይዞ ቁጥራቸው የማይታወቅ ሰዎች ለእስር ተዳርገዋል። የአማራ ክልል ቃል አቀባይ በበኩላቸው ህገ ወጥ የተባሉ ቤቶች መፍረሳቸውን ገልጸው ተፈጽሟል የተባለው ድብደባ ስለመድረሱ ግን መረጃ እንደሌላቸው አስታውቀዋል። በምሽቱ አብይ ርዕስ ዝርዝሩን እናቀርባለን። ደቡብ ሱዳን ውስጥ ስድስት የረድኤት ሠራተኞች በአጥቂዎች መገደላቸውን የተባበሩት መንግሥታት ድርጅት ባለሥልጣናት አስታወቁ። የእርዳታ ሠራተኞቹ የተገደሉት ከትናንት በስቲያ ቅዳሜ ከዋና ከተማይቱ ጁባ በሀገሪቱ ምስራቃዊ ክፍል ወደምትገኘው ፒቦር ከተማ በአጀብ በመጓዝ ላይ እንዳሉ መሆኑን ባለሥልጣናቱ ገልጸዋል። የደቡብ ሱዳን የመንግስታቱ ድርጅት ከፍተኛ ባለሥልጣን ዩጂን ኦውሱ ይህ እጅግ ዘግናኝ የሆነ አረመኔያዊ ጥቃት በጣም አስቆጥቶኛል ብለዋል። የደቡብ ሱዳን ሕዝብ ሰብአዊ ችግር ካሁን ቀደም ታይቶ የማይታወቅ ደረጃ ላይ በደረሰበት በዚህ ወቅት ሊረዱ ይጣደፉ በነበሩ ባለሙያዎች ላይ ነው ጥቃትና ግድያው የተፈጸመው። በአውሮፓውያኑ የዘመን አቆጣጠር ከ2013 ዓመተ ምህረት ከተቀሰቀሰው ከሶስት ዓመታት በላይ ባስቆጠረው የደቡብ ሱዳን የእርስ በርስ ጦርነት በአንድ ጥቃት በተገደሉ የእርዳታ ሰራተኞች ቁጥር የቅዳሜው ከፍተኛ መሆኑን የመንግስታቱ ድርጅት አስታውቋል። የዘንድሮው የአውሮፓውያን ዓመት ብቻ ደቡብ ሱዳን ውስጥ አስራ ሁለት የእርዳታ ሰራተኞች የተገደሉ ሲሆን የእርስ በርስ ጦርነቱ ከተቀሰቀሰ ወዲህ የተገደሉት ቁጥር ሰባ ዘጠኝ ደርሷል። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ባወጣው ሪፖርት መሰረት አንድ ነጥብ ስድስት ሚሊዮን ህዝብ ረሃቡን ውጊያውንና ድርቁን ሸሽቶ ወደ ጎረቤት ሀገሮች ተሰዷል። በዚህም ሀገሪቱ በስደት ቀውስ መባባስ በዓለም ቀዳሚውን ስፍራ ይዛለች። የስደተኛው ቁጥር እየጨመረ መሄድ እጅግ አሳሳቢ መሆኑን የገለጸው የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር በክፍለ ሀገሩ ላይ ከአቅም በላይ የሆነ ጫና እየፈጠረ መሆኑንም አስገንዝቧል። የአፍሪካ ህብረትና የሶማሊያ ሀይሎች በጋራ ሆነው በሶማሊያዋ ደቡብ ጁባ ክፍለ ግዛት ባደረሱት ጥቃት ከሰላሳ በላይ የጽንፈኛው ቡድን የአልሸባብ ተዋጊዎችን እንደገደሉ የሶማሊያና የኬንያ ባለስልጣናት አስታወቁ። የጁባላንድ አስተዳደር ምክትል አዛዥ ሞሐመድ አህመድ ሂርሴ ለቪኦኤ በሰጡት ቃል ባድሃዴ የሚባለው አካባቢ በሁለት የአልሸባብ ካምፖች ላይ ባደረሱት ጥቃት ከቅዳሜ ጀምሮ እስከ እሁድ በዘለቀው ጥቃት የጽንፈኛው ቡድን የጦር መሳሪያዎችንም ተደምስሰዋል ብለዋል። ሰላሳ ሶስት ተዋጊዎች ገድለናል። ጸረ አውሮፕላን መሳሪያ ገኑ ተሽከርካሪዎችም ተደምስሰዋል ሲሉ ሄርሲ ለቪኦኤ ተናግረዋል። የኬንያ የመከላከያ ኃይል ባወጣው ሌላ መግለጫ ደግሞ 31 የአልሸባብ ተዋጊዎች እንደተገደሉና በርካታ መሳሪያዎችና ጥይቶች እንደወደሙ ተናግሯል። ባለፈው ሳምንት የኬንያ ፕሬዚደንት ሁሩ ኬንያታ በደቡብ ሶማሊያ በአፍሪካ ህብረት ሰራዊት ውስጥ የተሰማሩ የሀገራቸው ወታደሮች ትልቅ ካምፕ የሚገኝበትን ዶብሌ ከተማ አስቀድሞ ሳይነገር ጉብኝት ማድረጋቸው የሚዘነጋ አይደለም። የሩዋንዳው ፕሬዚደንት ፖል ካጋሜ ትናንት እሁድ በአሜሪካና በእስራኤል ህዝብ ግንኙነት ኮሚቴ ኤአይፒኢሲ በሚል ምህፃር ይታወቃል የፖሊሲ ጉባኤ ላይ የሀገራቸውንና የእስራኤልን ግንኙነት አሞግሰው ንግግር አደረጉ። በሺዎች የተቆጠሩ ተሟጋቾች፣ ኤክስፐርቶችና የህዝብ ተመራጭ ባለስልጣናትን በሚያሰባስበው የእስራኤል ደጋፊ በሆነው በዚህ ድርጅት ጉባኤ ላይ በመናገር ካጋሜ የመጀመሪያው የአፍሪካ ርዕስ ርዕሰ ብሔር ሆነዋል። ዛሬ የማስተላልፈው መልእክቴ ግልጽ ነው ሩዋንዳ ያለምንም ጥያቄ የእስራኤል ወዳጅ ነች ብለዋል ካጋሜ። የሩዋንዳን የዘር ፍጅት ማስቆማቸው የሚነገርላቸው ካጋሜ በሁለተኛው የዓለም ጦርነት ወቅት አውሮፓ ውስጥ በአይሁዶች ላይ የተፈጸመውን ዘር ማጥፋት እንቅስቃሴ አስመልክተው ሲናገሩ የጋራ አሳዛኝ ታሪካችን አጋሮቻችንን አገሮቻችንን ይበልጡን አቀራርበዋል ብለዋል። የሩዋንዳው ፕሬዚደንት ወደ 1800 የሚጠጉ ተካፋዮችን ላሰባሰበው ጉባኤ ባደረጉት ንግግራቸው ምንም ያህል የከበደና የገዘፈ አሳዛኝ ድርጊት ቢፈጸም የሰው ልጅ በብልሃትና በጽናት የተሻለ ቀን ላይ ከመድረስ ሊያግደው አይችልም። ሁለቱ ሀገሮቻችን የዚህ ሀቅ ማስረጃዎች ማስረጃ ናቸው ሲሉ አስገንዝበዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በትናንትናው ዕለት በሺዎች የሚቆጠሩ ሩሲያውያን በተለያዩ ከተሞች ሰላማዊ ሰልፎችን አደረጉ። የሀገሪቱ ምሁራንና መሪዎች ግልጽ የሆነ አሰራርን እንዲያሰፍኑ ለመወትወት በተቃዋሚ መሪው አሌክሲ ናቫልኒ የተላለፈውን መልእክት ተከትሎ ነው ዜጎች ወደ አደባባይ የወጡት። በመዲናዋ ሞስኮ ያልተፈቀደ ሰላማዊ ሰልፍ አድርገዋል በሚል የተቃዋሚውን መሪ ናቫልኒን ጨምሮ ከአንድ መቶ በላይ ሰዎች በፑሽኪን አደባባይ በቁጥጥር ስር ውለዋል። የአሜሪካ ድምጹ ዳንኤል ሸሪፍ የዘገበውን ሄኖክ ሰማእግዜር ያቀርባል። በሞስኮና በሌሎች ከተሞች በትናንትና ዕለት የተካሄዱ የተቃውሞ ሰልፎች በከፍተኛ ጥበቃ ነበር የተከናወኑት። ዛሬ እዚህ በመገኘቴ በሙስና የተዘፈቀውን በሥልጣን ላይ ያለ አካል ዝም ብለን በገለልተኝነት አንመለከትም የሚል አቋም ለማሳየት ችያለሁ። ባለሥልጣናቱ ከዜጎቻቸው ጋር ለማነጋገር ፈጽሞ ፍላጎት የላቸውም። ምላሻቸው የኃይል እርምጃ ነው። ማክሲም የተባለ ሰልፈኛ ነው። የሰላማዊ ሰልፈኞቹ ከቭላድሚር ፑቲን ነጻ የሆነች ራሻ ትኑር ሲሉ ድምጻቸውን አሰምተዋል። እንደ ዜጎች አቋማችንን ለማሳወቅ የቻልንበት በጣም ወሳኝ ሰልፍ ነው። ዜግነታችን የሚፈቅዳቸውን መብቶች ልናጣ አይገባም። በራሻ ተጠያቂነት እንዲሰፍን የተቃዋሚ ፓርቲው መሪ አሌክሲ ናቫሊን ባስተላለፉት መልእክት የተካሄደው ሰላማዊ ሰልፍ ከመቶ በላይ ሰዎች ታስረውበታል። የዩናይትድ ስቴትስ ኮንግረስ የመወሰኛው ምክር ቤት ሩሲያ ባለፈው ፕሬዝደንታዊ ምርጫ እጇን አስገብታለች ተብሎ በቀረበው ውንጀላ በሚያካሄደው ምርመራ የፕሬዝደንት ዶናልድ ትራምፕ የልጃቸው ባለቤት አማቻቸው፣ እና ዋና አማካሪያቸው የሆኑት ጃረድ ኩሽነር ለጥያቄ ሊቀርቡ መስማማታቸውን ዋይት ሀውስ አስታውቋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። የተከበራችሁ አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ በሚተላለፍላችሁን ስርጭት ነው እየተከታተላችሁ ያላችሁት። የስርጭት ጣቢያዎቻችን መጠነኛ ለውጥ አለ ከዛሬ ጀምሮ። ስለዚህ ከዚህ ቀጥሎ በማሰማችሁ ቁጥር መሰረት እንድትፈልጉን ነው መልእክቴን መልእክት የምናስተላልፈው። እንግዲህ ምናልባት ችግር የሚያጋጥማቸው ካለ ይህን መልእክት የሰማችሁ ላልሰሙትም እንድታስተላልፉልን አደራ እንላለን። ዌብሳይታችንም ላይ ማግኘት ይቻላል እነዚሁን የስርጭት መስመሮች አምሃሪክ ዶት ቪኦኤ ኒውስ ዶት ኮም። በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ22 ሜትር ባንድ በ13860 ኪሎ ሄርትዝ በ25 ሜትር ባንድ በ11720 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይልሳት ቪኦኤ 24 ላይ ታገኙናላችሁ። ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ መጋቢት 18 2009 ዓ ም ምሽት ፕሮግራማችን ነው። ዘግየት ብለን እነዚህን ሜትር ባንዶችና የስርጭት መስመሮች በድጋሚ እናስተዋውቃችኋለን። የአፍሪካ የቼስ ሻምፒዮና ጅማ ላይ እየተካሄደ ነው። በመጀመሪያ በአገሪቱ ውስጥ መሳተፉ ስፖርቱን በደንብ በማህበረሰቡ ውስጥ እውቅና ይሰጠዋል፣ አዌርነስ ይፈጥርለታል። ሁለተኛው ለምሳሌ ኢትዮጵያ አዘጋጅ በመሆኗ ስምንት ተጫዋቾችን ታሳትፋለች። የግል ሻምፒዮና ነው። ይህ የአፍሪካ የዞን ነጥብ አራት የግል ሻምፒዮና ነው። ይሄን ያሸነፈ ተወዳዳሪ አፍሪካን ወክሎ ከሚሄዱት ተጫዋቾች አንዱ ነው የሚሆነው። የጅማ ከተማ የቼስ ፌዴሬሽን ፕሬዚደንት አቶ ተሾመ በቀለ ናቸው። የሰማችኋቸው በአፍሪካ የቼስ ሻምፒዮና የኢትዮጵያን ተሳትፎ ከገለጹበት የተወሰደ ነው የሰማችሁት። በስፖርት ፕሮግራም ዝርዝር ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ በአማራ ክልል በባህር ዳር ከተማ ይባብ ተብሎ በሚጠራው አካባቢ ይኖሩ የነበሩ በሺዎች የሚቆጠሩ አባወራ ቤቶች ህገወጥ ግንባታ ናችሁ በሚል እንደፈረሱ ተጎጂዎች ተናግረዋል። በዚህ ምክንያት በተፈጠረ ግጭት ብዙ ሰዎች በጸጥታ ኃይሎች እንደተደበደቡና አንድ ሰውን በደረሰበት ጉዳት ወደ ሆስፒታል መወሰዱ ተሰምጧል። በደቡብ ብሔር ብሔረሰቦችና ህዝቦች ክልል ዳውሮ ዞን ማርቃ ወረዳ ለከተማ ማስፋፊያ በሚል ከ180 በላይ የሚሆኑ አባወራ ቤቶች በኃይል እንደፈረሱም የጉዳቱ ሰለባዎች ለቪኦኤ ገልጸዋል። በሁለቱም ክልሎች ከዚህ ጋር ተያይዞ ቁጥራቸው የማይታወቅ ሰዎች ለእስር ተዳርገዋል። የአማራ ክልል ቃል አቀባይ በበኩላቸው ህገወጥ የተባሉ ቤቶች መፍረሳቸውን ገልጸው ተፈጽሟል የተባለው ድብደባ ስለመድረሱ ግን መረጃ እንደሌላቸው ለቪኦኤ አመልክተዋል። መለስካቸው አማሃ ከአዲስ አበባ ተጨማ በአማራ ብሔራዊ ክልላዊ መንግስት ርዕሰ ከተማ ባህር ዳር ይባ በሚል መጠሪያ በሚታወቀው አካባቢ መጋቢት 13 ቀን 2009 ዓ ም በህገ ወጥ መንገድ የተሰሩ ናቸው በሚል በሺዎች የሚቆጠሩ አባወራዎች ቤቶች መፍረሳቸውን አንድ ስማቸው እንዲገለጽ ያልፈለጉ የጉዳቱ ሰለባ ነኝ ያሉ ሰው ለቪኦኤ ተናግረዋል። እኚሁ ሰው ቤቶቹ እንዲፈርሱ የተደረገበት ምክንያት ለነዋሪዎች በግልጽ አልተነገረም። ይሁንና ህገወጥ የሚለው ስያሜ ለህብረተሰቡ አልተዋጠለትም ይላሉ። በዚህም ምክንያት የዜግነት መብታቸው እንዳልተከበረም ይናገራሉ። ሁሉ ህገወጥ ነው የሚባለው ግን ህገወጥ የሚባለው ህብረተሰቡ ከዚህ ጋር ሲነሳው እዛ ላይ ህገወጥ ገዢው ህገወጥ እንዳልሆነ ያውቃል። በገንዘቡ ነው እዛ መሬት ሄዱ የሰፈሩ በገንዘቡ ሰፍሮ፣ እኛ እንደ ዜጋ እንኳን ህገወጥ ልንባል አንችልም። ምክንያቱም ለምንድነው? ነው የገባነው ገንዘባችን ጥለን ነው ገንዘባችን አፈሰን ነው። ነገ ከዛሬ ነገ ወደተሻለ ደረጃ ለመድረስ ሲጀመር ህገወጥ የሚለው በእኛ በህብረተሰቡ አዋቀ። ምክንያቱም አንድ ሜዳ ላይ ወሰን አይደለም። እኛ ዝም ብለን ገንዘብ ሳናፈስ ያም ቦታ አልሰራ ነው። የአማራ ብሔራዊ ክልላዊ መንግስት ቃል አቀባይ አቶ ንጉሱ ጥላሁን ግን በዚህ አይስማሙም። ቤት የማግኘት የዜጎችን መብት እንደተጠበቀ፣ መሬት መሸጥ መለወጥ የለበትም የሚለው ህገ መንግስታዊ ድንጋጌ እንደተጠበቀ ህገ ወጥነትን መከላከል የመንግስት ግዴታ መሆኑን እንደተጠበቀ ሆኖ ህግ የማስከበር እና ስርዓት የማስያዝ ነው። ከዚያ አኳያ በይባ በተባለው አካባቢ በባህር ዳር ዙሪያ እና በምዕራብ ጎጃም ዞን በተሰራው ስራ፣ በሁሉም ዞኖቻችን ተሰርቷል። በነገራችን ላይ በሁሉም አካባቢዎች ህገወጥ ቤቶች ህብረተሰቡ እያፈረሰ እያስረከበባቸዋሉ። ፈቃደኛ ባልሆነበት ሁኔታ ደግሞ ሕግ የማስከበር ስራ የመስራት ስራ የተሰራባቸው አሉ። አብዛኛው ግን በስምምነትና በመተማመን ሕገ ወጥ ናቸው የተባሉትን ቤቶች በማፍረሱ ሂደት አያሌ ችግሮች እንደተፈጠሩም ምንጮች ይዘረዝራሉ። በአፍራሽ ግብረ ኃይልና በባለቤቶች መካከል ፍጥጫ ሲፈጠር የጸጥታ ኃይሎች በተለይ በደካሞች ላይ ድብደባ ፈጽመዋል ሲሉ ስማቸው እንዳይገለጽ ያሳሰቡት ሰው ይናገራሉ። በብዛት የተደበደቡት መሮጥ ያልቻሉት ናቸው። መሮጥ ያልቻሉት እነሱ የተደበደቡ አሉ። በጣም ሕፃናቶች የተረጋገጡ አሉ ሽማግሌዎች አሉ። በዛ ላይም አካል ጉዳተኞች እንደዚሁ አሉ። እነሱ መሮጥ ያልቻሉት ሰዎች ዱላ አርፎባቸዋል። ሆስፒታልም ራሱ የገባ ልጅ አለ። እንግዲህ በህይወት ይኖር አይኖር እኛ የምናውቀው መረጃ አለ እስከዚህ ድረስ ነው። በቃ ይሄ ሆስፒታል ገባ ያሉኝ ሰው ጉዳቱ ምን ያለው ምን የታልቻል ይህ የዱላ አድክሞታል ነው የሚባለው። አቶ ንጉሱ ጥላሁን ግን ይህን አስተባብለዋል። በተባለበት ልክ ጉዳት የደረሰባቸው ሰዎች ስለመኖራ አለመኖራቸው በዝርዝር ጉዳዮችን ለማጣራት ሞክረናል። እኔም ሞክር ያለው እስካሁን በዚህ መልክ የሚገለጽ ጉዳት ደርሶባቸዋል የሚል መረጃ አልደረሰንም። ምናልባት በእናንተ በኩል ደግሞ ይሄ መረጃ ቀርቦ ከሆነ በዝርዝር የምናየው የምናጣራው ነው የሚሆነው እና እስካሁን ጊዜ ባለውም አቅጣጫውም በክልል ደረጃ ያለው አቅጣጫ መጀመሪያ መወያየት፣ መተማመን በመተማመን ላይ ተመስርቶ ግለሰቦች ራሳቸው ማስተካከያ እንዲወስዱ ይሄ ካልሆነ ደግሞ ሌላ የኃይል እርምጃዎች በመለስ ህግና ስርዓትን ማስከበር ነው የተቀመጠው። ይህ የሆነ እንዳለ ነው። በአጠቃላይ እየገመገምን ነው የመጣ ነው። በዚህ በባህር ዳር ከተማ ይዋብ በሚባለው ስፍራ የፈረሱት ቤቶች በሁለት መንገድ እንደሆነ አቶ ንጉሡ ለቪዮ ያስረድተዋል። በአብዛኛውም የፈረሱት ቤቶች በነዋሪዎቹ ወይም በባለቤቶቹ ፈቃድ ነው ብለዋል። ተጎጅ ነኝ ያሉት ሰዎች ደግሞ ያለ ፈቃዳቸው ቤታቸው የፈረሰባቸውን አባወራዎች ቤቶች ቁጥር በሺዎች ይገምታሉ። ያላወቅነው አጋጣሚ እነሱን የመዘገቡት እኛ ስለ የሰውን ብዛት የያዘ ሀይኛ በላይ ያሉ እነሱ አላሳወቁም ነበረ። የመዘገበው የመንግስት አካል አለ ከፊት እነሱ ደግሞ ይህን ያህል ቤት ብለው ምንም ይህን ያህል ህዝብ ይኖራል ብለው አልነገሩንም። ነው ብዙ ከመሆኑ አንጻር አንተዋወቅም እንደ በግምት ሊገምቱልኝ ይችላሉ። ቢያንስ በግምት ከሶስት ሺህ ሰው በላይ ይሆናል ብዬ አስባለሁ። በቃ ሰው ነው ወይንስ ቤቱ ቤቱ? በቃ አሁን ታዲያ ይሄ ሁሉ ቤት ከፈረሰ ሰው የት ደረሰ? እኔ ጓደኛ ራሱ አሁን እንዞራለን። እኔ አጋጣሚ ኮቸያ ነው እንጂ የሚዞሩ አሉ እንዳለ ያላገኙ በቃቸው ሜዳ ላይ ሆኖ ክራይ የለም። በአጋጣሚ ደግሞ ሁለት ልጅ ሶስት ልጅ ያለው ልጅ ሰው አለ። ይህ እንደዚህ ሆኖ ቤት ክራይ ላይ ለመኖር ስንት አሁን እኔ ጓደኛ አለ። ለምሳሌ ልጅ አለኝ ሲላት ልጅ ካለህ በቃ አይሆንም ምናምን ስትለው ራሱን ራሱን ጠልቶ እስከ ማማረር ድረስ ደርሶ ነበር። በቃ ታውቃለህ፣ አንድ ሰው ከሁለት ልጅ በላይ አለው እነዛ ደግሞ በጣም ክራይት በቃ አይችሉም። ልጅ አለ ሆይ ልጅ አለ ሆይ ነው የሚባል አሁን ድረስ። ሜት ማለሉ አቶ ንጉሱ በደረሰው ጉዳት በግላቸው እንደሚያዝኑ ገልጸው የክልሉ መንግስት በህግ አግባብ መፍትሄ እንደሚሻም ተስፋ ሰጥተዋል። እነዚህ በዚህ በአንድም በሌላም መልኩ የተጎዱ ወገኖች መንግስት በህጋዊ ስርዓት ውስጥ ችግራቸው የሚፈታበትን አግባብ እንደ ማንኛውም ዜጋ ያመቻቻል። ነገር ግን ደግሞ የደረሰባቸው ጉዳት ቀላል ነው ብዬ ልናገር አልችልም። እርግጥ ነው ገንዘባቸውን አስሰዋል። ልጆቻቸውን ይዘው ገብተዋል። አሁን ቤቱ በሚፈርስበት ጊዜ በሁሉም መልኩ ተጎጂ መሆናቸው አይቀርም። ስለሆነም ሚዛኑ ሊሆን የሚችለው ምንድን ነው? ተጎጂነትንና ህግን ማጣጣም ነው። በተመሳሳይ ዜና በደቡብ ብሔሮች ብሔረሰቦችና ህዝቦች ብሔራዊ ክልላዊ መንግስት በዳውሮ ዞን ማርቃ ወረዳ ለከተማ ማስፋፊያ በሚል ምክንያት ዜጎች ከህጋዊ ይዞታቸው አለበቂ ካሳ መፈናቀላቸውን ለቪኦኤ ገልጸዋል። ከአንድ መቶ ሰማንያ በላይ ቤቶች መፍረሳቸውንም ይናገራሉ። እነዚህን ተጎጂዎች በመወከልም ለክልሉ መንግሥት ቤቶቻቸውን ለማቅረብ ወደ ዋሳ ከተማ 11 ሰዎች ሄደው እንደነበረ አንዱ አባል አቶ ገዛኸኝ ገሊሳ ያስታውሳሉ። አቶ ገዛኸኝ ተፈጸመ ያሉት ድርጊትም ፍትሐዊ ነው ይላሉ። እንግዲህ መንግስት እንዳወጀ መሰረት እኛም እንግዲህ ማረቃ ወረዳ ግብር ነው የምንገብረው። ደግሞ ያው የመሬት ማረጋገጫም የሰጡት እነሱ ናቸው። ከተማ ክልል አይደለም። ከተማ ድንበርም አይደለም። ይህ እንግዲህ ድንበር ተብሎ ተከልሎ የተቀመጠ ቦታ አለ። እዛ ጋር ማንም የደረሰ እና የተደረገ ነገርም የለም። ነገር ግን ልዋጅ ሳይሰጥ ግምት ሳይሰጥ መጠነኛ ካሳ ሳይሰጥ ዝም ብሎ አባወራው የሰራውን ቤት ጠቅላላ ፈርሶ እኛ እንግዲህ ዞኑ አንሰማም ሲሉ ያው እንግዲህ ወረዳ አሳውቀን ዞኑንም አሳውቀን ለጥያቄያችን ምንም እልባት አልተገኘም። አቶ ገዛኝ እንደሚሉት ጉዳቱ የደረሰባቸው ሰዎች የተፈጸመባቸው ድርጊት ይህ ብቻ አይደለም። ያው እንግዲህ ሁሉም፣ ግማሹ ወደ ከተማ ነው የተበታተኑት። ከተማ ያው እንግዲህ ክራይ እየፈለጉ ግማሹ አሁን ያው ህፃን የተሸከመ ምን ያለ ከተማ ነው ሁሉም የተበታተኑት። ያው ግማሹ ያው አፈና ተደርጎ እኛንም እስካሁን ለምን እስከ ክልል ሄዳችሁ በሚለው ነገር ላይ እየተፈለግን ነው። እኛም አሁን ተጠብቀን ነው ያለ ነው ራሱ ለምን አመለከታችሁ ለምን ሲሞታ አቀረባችሁ ለምን ሄዳችሁ ብሎ እኛን ጥሳችሁ ሄዳችኋል በሚለው ነገር እኛም ያው እየተፈለገን ነው። ግማሾች ደግሞ ወጣቶች ጠቅላላ ካሉበት ሰፈር ወደ አስራ ሰባት ኪሎ ሜትር ርቆ ነው የታሰሩት። ያው እንግዲህ ቤተሰቦችን ቀለብ እንዳይሰጡ አንድ ነገር እንዳያደርጉ ራቅ ብሎ ነው ያለ። የክልሉን ቃል አቀባይ ወይዘሮ ሂክማ ሀይረዲንን በጉዳዩ ላይ ማብራሪያ እንዲሰጡኝ ጠይቄያቸው ነበረ። ይሁንታቸውን ከሰጡኝ በኋላ እንደገና ላገኛቸው ያደረግኩት ጥረት ለጊዜው አልተሳካልኝም። ጥረቴን ግን ወደፊት እቀጥላለሁ። በአማራ ክልል የታሰሩትን ሰዎች በተመለከተ ሕግን የማስከበር ሥራ እንደሚሠራ የተናገሩት አቶ ንጉሡ የመደብደብም ሆነ የማሰቃየት ተግባር ግን አይፈጸምም ብለዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ መለስካቸው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ከጁባ ወደ ፒቦር ይጓዙ የነበሩ ስድስት የረድኤት ድርጅት ባልደረቦች ባለፈው ቅዳሜ ደቡብ ሱዳን ውስጥ ተገድለዋል። የቪኦኤዋ ጂል ክሬግ ከናይሮቢ በላከችልን ዘገባ ጥቃቱ አጠቃላዩን የረድኤት አቅርቦት አገልግሎት ያደናቅፍ እንደሆነ በአካባቢው የሚንቀሳቀሱ አንዳንድ ግብረ ሰናይ ድርጅቶችን አነጋግራለች። አዲሱ አበባ ያቀርበዋል። ማንነታቸው ያልታወቀ ነፍሰ ገዳዮች ናቸው ባለፈው ቅዳሜ እነዚህን ስድስት የረድኤት ሰራተኞች ሕይወት ያጠፉት። የተባበሩት መንግስታት ድርጅት እንዳመለከተው የደቡብ ሱዳን ውዝግብ ከተጀመረበት እንደ አውሮፓ ቆጣጠር ካለፈ 2013 ዓ ም ወዲህ ከፍተኛ ቁጥር ያለው ግድያ ሲፈጸም ይህ የመጀመሪያው መሆኑ ነው። በእንግሊዝኛው ምህጻረ ቃል ግሬዶ ለተባለው ኤንጂኦ ማለትም መንግስታዊ ያልሆነ ድርጅት የሚሰሩት እነዚህ ሰለባዎች ማዕከላዊ ኢኳቶሪያል ክልል ውስጥ ማግሪ በተባለ አካባቢ ነው የተገደሉት ጄሪ ፌሬል ደቡብ ሱዳን ውስጥ የሚገኘው የካቶሊካዊት የረድኤት አገልግሎት ተወካይ ናቸው። የረድኤት ድርጅት ሠራተኞች የፖለቲካ ጥቃት ኢላማ አይሆኑም፣ ነገር ግን ከሀብት ወይም ከንብረት ጋር በተያያዘ ሊጠቁ ይችላሉ ብለዋል። Because NGOs have land cruisers. መንግስታዊ ያልሆኑ ድርጅቶች መንገድ ያለመኖር የማይገድባቸው ከባድ ተሽከርካሪዎች፣ በሳተላይት የሚሰሩ ስልኮች፣ አንዳንድ ጊዜም ለሠራተኞች የሚከፍሉ ደሞዝ ይዘው ስለሚጓዙ ወንጀለኞች ኢላማ ያደርጓቸዋል። ዩናይትድ ስቴትስ ውስጥ የሚገኘውና ሳማሪታንስ ፐርስ የሚባለው ምግባረሰናይ ድርጅት ተጠሪ ኬን አይዛክ ነገሩን ከንብረት ጋር በማያያዝ አስተያየት ከመስጠት ተቆጥበዋል። በፍጹም እንዳናቅማማ አድርገንም እንዲያውም ቁርጠኝነታችን እንዲጨምር ያደርጋል። ሆኖም እንድንጠነቀቅ ያደርገናል። ስለዚህ እንዴት ከአንድ ቦታ ወደ ሌላው እንደምንጓዝ መቼ፣ ስንት ተሽከርካሪዎች በመሃላቸው በምን ያህል ርቀት የሚሉትን ለመመልከት አንዳንድ እርምጃዎችን እንወስዳለን። የደቡብ ሱዳን መንግሥት ለቪኦኤ እንደገለጠው የቀድሞው ተቀዳሚ ምክትል ፕሬዚዳንት የሪክ ማቻር ተቃዋሚ ኃይሎች ለዚህ ጥቃት ተጠያቂዎች ናቸው። የተቃዋሚው ኤስፒኤልኤ አይኦ ቃል አቀባይ ለቪኦኤ ሲናገሩ ግን ጥቃቱ የተፈጸመበት አካባቢ በመንግሥትና በተባባሪ የነውጠኛ ቡድን አባላት የተያዘ ነው ይላሉ። የሰማሪታንስ ፐርስ ተጠሪ እንደገለጡት በዚህ ጥቃት የተነሳ የእርሳቸው ቡድን ከፍተኛ ጥንቃቄ እንዲያደርግ ተገዷል። ይህ እጅግ አሳዛኝ ክስተት አሁን በከፍተኛ ደረጃ ትኩረታችንን የሳበ ነው። በደቡብ ሱዳን ያለው የጸጥታ ስጋት ላይ ተጨማሪ ሆኗል። የሆነ ሆኖ እኛ የእርዳታ ስራችንን በአየር በረራ ስለምናከናውን የእኛን የመድኃኒት ይሁን የምግብ አቅርቦት አያስተጓጉልም። የዓለም አቀፉ የቀይ መስቀል ኮሚቴ ቃል አቀባይ ጄሰን ስትራዚዮስ በበኩላቸው በጥቃቱ ምክንያት ድርጅታቸው ለደቡብ ሱዳን እርዳታ ከመላክ አይቆጠብም ብለዋል። ጥረታችንን የበለጠ ያጠናክረናል። እኔ የሁሉም እርዳታ ሠራተኞች አመለካከት ተመሳሳይ ይመስለኛል። አደጋው በጣም በጣም አሳዛኝ ነው። ነገር ግን ሁሉም ሠራተኞች እርዳታ አጥተው የተቸገሩትን ለመታደግ ቁርጠኝነቱ ጨምረዋል። የካቶሊካዊ ረድኤት ድርጅት ተጠሪ ፌሬል በዚህ ጥቃት የተነሳ ኤንጄዎች ማለት መንግሥታዊ ያልሆኑ ድርጅቶች ደቡብ ሱዳን ውስጥ ያላቸው ሁኔታ የተቀየረ እንደሚሆን ይናገራሉ። የተባበሩት መንግስታት ድርጅት እንደገለጠው ደቡብ ሱዳን ውስጥ እንደ አውሮፓ አቆጣጠር ካለፈው 2013 ወዲህ ብቻ በትንሹ 79 የረድኤት ሠራተኞች ተገድለዋል። ይህም በዘንድሮ ዓመት የተገደሉትን 12 ሳይጨምር መሆኑ ነው። በምስራቅ አፍሪካ ሀገሮች የጋራ ልማት ትብብር ባለሥልጣን ኢጋድ፣ ባለፈው ቅዳሜ ባካሄደው ስብሰባ ወደ አገራቸው በፍላጎታቸው ለሚመለሱ የሶማሊያ ተወላጆች ሁኔታዎችን ለማመቻቸትና ሶማሊያ ውስጥ ስላለው የፖለቲካና የጸጥታ ሁኔታ መፍትሄ ለማበጀት ተስማምተዋል። ሪፖርተራችን መሐመድ ዩሱፍ ከናይሮቢ የላከውን ዘገባ ዳነች ስምንት የምስራቅ አፍሪካ ሀገሮች በክልሉ ስላሉት ሶማሊያውያን ስደተኞች ሁኔታ ለመነጋገር ነበር የተሰበሰቡት። ስብሰባው የተደረገው የኬንያ መንግስት ዳዳብ የስደተኞች ሰፈርን ከመዝጋቱ ሁለት ወራት በፊት ነው። የኬንያው ፕሬዝደንት ኡሁሩ ኬንያታ በሀገሪቱ ሰሜን ምስራቅ የሚገኘው የስደተኞች ሰፈር የስደተኞች መጠለያ ብቻ ሳይሆን የወንጀልና የሽብር እንቅስቃሴዎች መናኸሪያም ሆኗል ይላሉ። ደዳብ ወደ አካባቢ ጥራት ውድመት፣ በስደተኞችና በአስተናጋሪ ማኅበረሰብ መካከል ወደሚካሄድ ግጭት፣ ወደ ጽንፈኝነት፣ ወደ ወንጀለኛነት፣ አሸባሪ ቡኖች ለማጥቃት ጥረታቸው ወደሚጠቀሙበት ሁኔታ የሚያመራ ቀቢዘ ተስፋነት የሰፈነበት ነው። ዳዳብ ውስጥ ከሁለት መቶ ሺህ በላይ የሚሆኑ ስደተኞች ይኖራሉ። ወደ አንድ ሚሊዮን የሚጠጉ ሶማሌዎች በአጎራባች ሀገሮች ይኖራሉ። ኬንያ አንድ ሦስተኛዎቹን ታስተናግዳለች። ኢትዮጵያ ደግሞ 250 ሺህ የሚሆኑትን አስጠግታለች። በዛም ላይ አካባቢው ሰብአዊ ቀውስ ተከስቶበታል። ከ17 ሚሊዮን በላይ የሚሆኑ ሰዎች በድርቅ ሁኔታ ላይ ስለሚገኙ ረድኤት ያስፈልጋቸዋል። ታዛቢዎች እንደሚሉት የወቅቱ ቀውስ ወደ ሶማሊያ የሚመለሱትን ስደተኞች አደጋ ላይ ሊጥል ይችላል። በአሁኑ ወቅት 6 ሚሊዮን ተኩል የሚሆን ህዝብ የረሃብ ሁኔታ ገጥሞታል። በኢጋድ ጉባኤ የተሳተፉት መሪዎች ስደተኞች በፍላጎት እንዲመለሱ ማድረጉ ብቸኛው አማራጭ መሆን የለበትም ብለዋል። ሌሎች ሀገሮች አንዳንዶቹን ስደተኞች በሦስተኛ ሀገራት መጠጊያ እንዲያገኙ በማድረግ ተግባር እንዲረዱ ጥሪ አድርገዋል። የሶማሊያ ፕሬዚደንት መሐመድ አብዱላሂ መሐመድ በውጭ ሀገራት የጠጉት ሶማሌዎች በሀገሪቱ ላይ ያለው ሁኔታ በስደተኞች ሰፈሮች እንዲኖሩ እንዳስገደዳቸው ነግረውኛል ብለዋል። About two and half million Somali refugees and IDPs. በአሁኑ ወቅት 2.5 ሚሊዮን የሚሆኑ የሶማሌ ስደተኞችና ተፈናቃዮች በአገሪቱና በውጭ አገራት በስደተኞች ሰፈሮች ይኖራሉ። የሚያሳዝነው ነገር አንዳንዶቹ ለሦስት ትውልዶች ያህል በስደተኞች ሰፈሮች ኖረዋል። ሶማሊያ ላይ ያለው ሁኔታ ወደ አገራቸውን ለመመለስ የሚያስችላቸው አይደለም። ፕሬዚዳንቱ አያይዘውም መንግሥታቸው የሀገሪቱ ክልሎች የጸጥታው ሁኔታ እንዲሻሻል ጥረት እንዲያደርጉ ጥሪ ያቀርባል ብለዋል። በውዴታ ወደ ሀገራቸው የሚመለሱትን ሰዎች በሚመለከት የዚህን ጉባኤ ዓላማ ተግባራዊ ለማድረግ ጥረታችንን እናጠናክራለን። ስደተኞቹ ደህንነታቸውና ሰብአዊ ክብራቸው ተጠብቆ እንዲመለሱና ሀገሪቱን መልሶ በመገንባት ከጎረቤቶቿ ጋር በሰላም የምትኖር ሀገር እንድትሆን በማድረግ ተግባር ለመሳተፍ እንዲችሉ እንጥራለን። ኢትዮጵያ፣ ኬንያ፣ ኡጋንዳ፣ ጅቡቲና ቡሩንዲ ሶማሊያ በአልሸባብ ላይ የምታካሄደውን ትግል ለመርዳት ወታደሮች ልከዋል። የተባበሩት መንግሥታት ድርጅት ከፍተኛ የስደተኞች ኮሚሽነር የስራ እንቅስቃሴ ኃላፊ ጆርጅ ኦቦ የስደተኞች ደህንነት የሚጠበቅበት ሁኔታ ለመፍጠር የህብረት ጥረትን ይጠይቃል ብለዋል። ለስደተኞችና ለተፈናቃዮች መፍትሄ የማግኘት ጉዳይ ግጭቶችን ከማስወገድና ሶማሊያ ውስጥ መረጋጋት ከማስገኘት ጋር የተሳሰረ ነው። ይህን ለማድረግ ብዙ መሳተፍ ያለባቸው አካላት አሉ። ይህን ሁኔታ መፍጠር ወደ አገራቸው ለመመለስ ዝግጁ የሆኑት እንዲመለሱ ይረዳል። የተባበሩት መንግሥታት ድርጅት የስደተኞች አገልግሎት የምስራቅ አፍሪካ ህዝብን ስቃይ ለማቃለል የድርቁ ሁኔታ እንዲቀነስና ረሃብ ለማስወገድ የህብረት ጥረት እንዲደረግ ጥሪ ያቀርባል። ክቡራትና ክቡራን አድማጮች አሁን ከምሽቱ ሶስት ሰዓት ተኩል ነው። አዲስ አበባ ላይ የስርጭት መስመሮች መጠነኛ የሆነ ለውጥ አለ። ቀደም ሲል ባሉ መስመሮች ላይ ምናልባት ስላታገኙ ትችላላችሁ። ነገር ግን እዛው አካባቢ ያሉ መስመሮች ናቸው፣ ብዙዎቹ እንዳሉ ናቸው። ላስታውሳችሁ አንድ ጊዜ በድጋሚ በ19 ሜትር ባንድ በ15 ሺህ 580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ22 ሜትር ባንድ በ13860 ኪሎ ሄርትዝ በ25 ሜትር ባንድ በ11720 በ12110 እና በ12140 ኪሎ ሄርትዝ ላይ ታገኙናላችሁ። ዝግጅቶቻችንን ከናይል ሳትን ቪኦኤ 24 ብላችሁ ናይል ሳት ላይ ታገኙናላችሁ። በፌስቡክ አት ቪኦኤ ኒውስ እንዲሁም በትዊተር ሃሽታግ ቪኦኤ ኒውስ ብላችሁ ተከተሉን፣ ተነጋገሩ፣ ሀሳቦቻችሁን ተለዋወጡ። በእጅ ስልኮቻችሁ ቪኦኤ ዶት ሆርን ዶት ኤምኦ ቢአይ ወይም ኦዲዮ ናው ላይ ታገኙናላችሁ። በተጨማሪም ክቡራትና ክቡራን አድማጮች እንግዲህ ጊዜ ካገኘን ዘግየት ብለን እነዚህን የስርጭት መስመሮች እንደገና እናስተዋውቃችኋለን። ከፌስቡክ ማለት ከፌስቡክ እና ከዌብሳይታችን ሰዎቻችንን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ሰፍሮ ታገኙታላችሁ። የፕሮግራሙ መሪ ንጉሱ ታምሬ ነው፣ የምናስተናግዳችሁ ሰሎሞን አባትና ቆንጂት ታየ ነኝ። አሁን ከስልክ አስተያየቶቻችሁ ጥቂቱን እናሰማ። ሰላም ቪኦኤ፣ በተከታታይ ሀሳብ የሚሰጡት ሰዎች በትክክል እያዳመጥነ ነው። የሰው ልጅ እንደ ሰው ልጅ መን መግባባት ከተቻለ ሰው ለሰው ልጅ ሰው መሆን ብቻ በቂ ነው። ስለሆነም እኔ በሀብታሙ አያሌው ላይ የተፈጸመው ድርጊት እሱ በሕይወት ቆይቶ ተናገረው እንጂ በሕይወትም ሳይኖሩ በዛው የቀሩ ለዚህም ያልደረሱ ብዙ ወንድሞቻችን ብዙ ንጹህ የሆኑ ከደሙ ከነገሩ ከችግሩ ያልነበሩ ሰዎች ህይወታቸው አልፏል። ሌላው እንግዲህ መቼም አንድ ህግ አንድ መንግስት ሲያውጅ ኮንስቲቱሽኑ ለህዝቡ እንዳጋር ሆኖ እንዳያምዝ እንዳያኮርፍ፣ ወይም በግለሰቦች ላይ ቂም እንዳይይዝ ወይም ህዝብና ህዝብ ችግር እንዳያመጣ ያነ ኮንስቲትዩሽን ተግባራዊ መሆን አለበት። ግን በኮንስቲትዩሽን ስም ሰው አስሮ በመግደል በማሰቃየት ቶርቸር በማድረግ ህዝቦች ወደ ኮንስቲትዩሽኑ እንዳይመጡ ነው የሚያደርገው እንጂ ህዝቦቹ በረሃ ለበረሃ እንዲሁም ከራተት ነው የሚያደርገው እንጂ አገርን መሆንን መንግስትን የማስከበር ግዴታ ያለው ኮንስቲትዩሽኑ ነው። ስለ አስተያየቶቻችሁ እናመሰግናለን። ተዘዋዋሪ የስልክ መስመራችን ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት ነው። የውስጥ መስመሩ አስራ አራት አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። በኢሜል ነውን የሚሻለኝ እንጂ ከእናንተ ጋር ምትሉ ካላችሁ ደግሞ አድራሻችን ሆን አት ቪኦኤ ኒውስ ዳት ካም ነው ብላኩልን። የዜናና የትንታኔው መጽሔት አስተያየቶቻችሁም የሚስተናገድበት ክፍለ ጊዜ ተጠናቀቀ። በላጭር ጊዜ ሙዚቃ እንጋብዝ እያለ ነው። ንጉሡ ታምሬ ወኩ ሰብስቤ እምባዬ The me, ዛሬ የመረጠልን ንጉሱ ታምሬ እናመሰግናለን። አሁን ወደ ሁለተኛው አጋማሽ ይሆናል በዚሁ የምንሸጋገረው የስፖርት ዝግጅት ነው። ቀዳሚው አዘጋጅና አቅራቢ ሰሎሞን ክፍሌ እንደምናመሽታችሁልኛል የተከበራችሁ አድማጮቼ። በአትሌቲክስ አርባ ሁለተኛው የዓለም አገር አቋራጭ ሩጫ ውድድር ትናንት ካምፓላ ላይ በደማቅ ሁኔታ ተከናውኗል። ለተሰንበት ግደይ ከኢትዮጵያ የወጣቶቹን አሸንፋለች። ዐሥራ ሦስት አገሮች የሚሳተፉበት የአፍሪካ ቼስ ሻምፒዮና በኢትዮጵያ በጅማ አስተናጋጅነት እየተካሄደ ነው። የሀገር ውስጥና የውጭ አገር እግር ኳስ ዜናዎችም አሉን። አብራችሁን ቆዩ። በካምፓላው የዓለም አገር አቋራጭ ሩጫ ውድድር ዜናን ጀምር የተከታተለው የአዲስ አበባው ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል ነው። በእግር ኳስ የአገር ውስጥ የፕሪሚየር ሊግ ግጥሚያዎችን ጨምሮ ተከታዩን ልኳል። ገዛኝ ጽዮን መስቀል አመሰግናለሁ ሰለሞን። አርባ ሁለተኛው የዓለም አገር አቋራጭ ሩጫ ውድድር ትናንት በኡጋንዳ ርዕሰ መዲና ካምፓላ ላይ በልዩ ልዩ ትዕይንቶች ታጅቦ ተከናውኗል። ኬንያ ከአምስት ውድድሮች በግልና በቡድን አራት ወርቅ፣ አምስት ብርና ሶስት ነሐስ በአጠቃላይ አስራ ሁለት ሜዳሊያ በመሰብሰብ በአንደኝነት ስትፈጽም፣ ኢትዮጵያ በአጠቃላይ ዘጠኝ ሜዳሊያ ሁለተኛ ኡጋንዳ በሶስት ሜዳሊያ ሶስተኛ ሆናለች። ኤርትራ ባህሬንና ዩኤስ አሜሪካ የአራተኛ አምስተኛና ስድስተኛ ደረጃን አግኝተዋል። በወጣት ሴቶች ስድስት ኪሎ ሜትር አትሌት ለተሰንበት ግደይ በሰፊ ርቀት ቀድማ የወርቅ ሜዳሊያ ካገኝ ጓደኛዋ አትሌት ሀዊ ፈይሳም ለተሰንበትን ተከትላ በሁለተኝነት ፈጽማለች። አትሌት አምደወርቅ ዋለልኝ በወጣት ወንዶች ሁለተኛ ሲሆን፣ በዚህ ርቀት አሸናፊው የኡጋንዳ አትሌት ጃኮብ ኪፕሊሞ ነው። አዘጋጃገር ዩጋንዳ በአንድ ወርቅና ሁለት ነሐስ በአጠቃላይ ሶስት ሜዳሊያ በሜዳሊያው ሰንጠረዥ ሶስተኛ ሆና አጠናቃለች። ለኡጋንዳ በዓለም ሀገር አቋራጭ ተሳትፎዋን ትልቁ ውጤት ሆኖ ተመዝግቦላታል። በዘንድሮ ውድድር ላይ ለመጀመሪያ ጊዜ በተካተተው የድብልቅ ሴት እና ወንድ ማለት ነው ቅብብሎሽ አስራ ሶስት ሀገሮች ተሳታፊ ሆነበታል። በውጤቱም የኬንያ ቡድን የወርቅ፣ የኢትዮጵያ ቡድን የብር፣ የባህሬን ነሐስ አግኝተዋል። በእግር ኳስ ዜና የኢትዮጵያ ፕሪሚየር ሊግ ሁለተኛ ዙር አምስተኛ ሳምንት ላይ ደርሷል። ከአናት ያሉ ቡድኖች ለዋንጫ ከግርጌ ያሉት ደግሞ ለአለመውረድ የሚደረገው ትንቅንቅ ተጠናክሮ ቀጥሏል። ቅዱስ ጊዮርጊስ ከመከላከያ ያለውን ተስተካካይ ጨዋታ በሳምንቱ መጨረሻ አካሄደው መከላከያ ሁለት ለአንድ በማሸነፍ የጊዮርጊስ ምስጋሴ ጋብ እንዲል አድርጎታል። ጊዮርጊስ ቀድሞ አግብቶ ቢመራም የማታ የማታ የመከላከያዎቹ አዲሱ ተስፋና እና ሳሙኤል ሳሊሶ ተከታትለው ሁለት አግብተዋል። ትናንት በአዲስ አበባ ስቴዲየም አዲስ አበባ ከተማ ኢትዮጵያ ንግድ ባንክን አንድ ለባዶ ሲረታ፣ ደደቢት እና ጅማ አባ ቡና አንድ አቻ ተለያይተዋል። ድሬዳዋ ላይ ደግሞ ድሬዳዋ ከተማ አርባ ምንጭ ከተማን ሁለት ለባዶ አሸንፏል። ሌሎች ጨዋታዎችን ነገ ማክሰኞ፣ ረቡዕ እና ሐሙስ በተከታታይ በአዲስ አበባ እና በክልል ከተሞች ይካሄዳሉ። የጊዮርጊስ መሸነፍ ካናት ያሉ ቡድኖችን የነጥብ መቀራረብ አስከትሏል። ቅዱስ ጊዮርጊስ በሰላሳ አምስት ነጥብ በጎል ብልጫ ግብር ይመራል። ደደቢት በተመሳሳይ ሰላሳ አምስት ነጥብ በጎል ተበልጦ ሁለተኛ ነው። ሲዳማ ቡና በሰላሳ ሶስት ኢትዮጵያ ቡና በሰላሳ ሁለት ሶስተኛና አራተኛ ናቸው። የሆነ በእኔ በኩል ያሉ ሰለሞን፣ አመሰግናለሁ። አመሰግናለሁ ገዛሀኝ ሩሲያ እንደ አውሮፓውያን ዘመን አቆጣጠር በሁለት ሺ አስራ ስምንት ዓመተ ምህረት ለምታስተናግደው የዓለም እግር ኳስ ዋንጫ ለማለፍ ደግሞ ብሔራዊ ቲሞች በየምድባቸው የሚያካሂዱት የማጣሪያ ግጥሚያ ተሟሙቆ ቀጥሏል። በሳምንቱ ማብቂያ የተካሄዱ የአውሮፓ ማጣሪያዎችን ውጤት አለፍ አለፍ ብዬ ለማየት የሲ ምድቦቹን አስቀድማለሁ። በዚሁ መሠረት ጀርመን አዘርባይጃንን አራት ለዜሮ፣ የቼክ ሪፑብሊክ ሳን ማሪኖን ስድስት ለዜሮ፣ ሰሜን አየርላንድ ኖርዌይን ሁለት ለዜሮ አሸንፈዋል። ከኢምድብ አርሜንያ ካዛክስታንን ሁለት ለዜሮ ፖላንድ ሞንቴኔግሮን ሁለት ለአንድ ሲያሸንፉ ሩማንያና ዴንማርክ ዜሮ ለዜሮ ተለያይተዋል። ከኤፍ ምድብ ብሪታንያ ሊትዌንያን ሁለት ለዜሮ፣ ስሎቫኪያ ማልታን ሦስት ለአንድ፣ ስኮትላንድ ስሎቬንያን አንድ ለዜሮ ረጥቷል። እስካሁን በተካሄዱ የማጣሪያ ግጥሚያዎች አንድም ጎል ያልተቈጠረበት ቡድን የብሪታንያ ብሔራዊ ቲም ነው። የማጣሪያ ውድድሮች በእስያ በአፍሪካና ሌሎች የዓለም ክፍሎችም እየተካሄዱ ነው። ወደ ኢትዮጵያ የአፍሪካን ቼስ ሻምፒዮና ውድድር ወደምታስተናግደው ወደ ጅማ ከተማ ሄደን ይሆናል የምሽቱን ዝግጅት የምናጠቃልለው። እስክንድር ፍሬው ተከታዩን ዘገባ ልኳል። ኢትዮጵያ የምታስተናግደው በጅማ ከተማ እየተካሄደ ያለው የሰሜንና ምስራቅ አፍሪካ የቼስ ሻምፒዮና በዘርፉ ስፖርተኞችን ማቅረብ የቻሉ ሀገራት የሚሳተፉበት ነው። እናም ሀገራት በብሔራዊ ደረጃ ባካሄዷቸው ውድድሮች የተሻለ ውጤት ያመጡትን ይዘው ቀርበዋል። የአዘጋጇ የጅማ ከተማ የቼስ ፌዴሬሽን ፕሬዝዳንት አቶ ተሾመ በቀለ እንደሚለውም ኢትዮጵያ አስተናጋጅ በመሆኗ በርከት ያሉ ተወዳዳሪዎችን ማቅረብ ችላለች። በመጀመሪያ በአገሪቱ ውስጥ መሳተፉ ስፖርቱን በደንብ በማህበረሰቡ ውስጥ እና ይሰጠዋል አዌርነስ ይፈጥርለታል። ሁለተኛው ለምሳሌ ኢትዮጵያ አዘጋጅ በመሆኗ ስምንት ተጫዋቾችን ታሳትፋለች። የግል ሻምፒዮና ነው ይሄ የአፍሪካ የዞን ነጥብ አራት የግል ሻምፒዮና ነው። ይህን ያሸነፈ ተወዳዳሪ አፍሪካን ወክሎ ከሚሄዱት ተጫዋቾች አንዱ ነው የሚሆነው። በዛው ስምንት አሳተፍክ ማለት ሬሾ እንድትጨምር እንደዚሁም የአሸናፊነት እድልህ እየሰፋ ነው የሚሄደው። ሁለተኛ ጅማ ከተማ በመካሄዱ ጭምር ደግሞ ከጅማ አዘጋጅ ከተማ በመሆኗ የስድስት ተጨማሪ ሰዎችን ተወዳዳሪዎች እንዲሳተፉ እድል አግኝታለች። ስለዚህ ኢትዮጵያ ለምሳሌ በወንዶች ካታጎሪ ብቻ አስራ አራት ተወዳዳሪዎች ይሳተፉላታል ማለት ነው። ይሄ ደግሞ ስድስቱ ከጅማ ነው ስድስቱ ከጅማ ነው እና በዛ ላይ እንደዚሁም ከሴቶች ስምንት አስተዳዳሪዎች አሉ። በአጋጣሚ እኛ የጅማ ከተማ በሴቶች አላቀረብንም፣ እድሉ ነበረ። ከዚህ ላይ ከ ከአስራ ሶስቱ ሀገራት ውስጥ ኢትዮጵያ ቦታው የት ነው? በቼ ስታወዳድራቸው የኢትዮጵያ ቼስ ተጫዋቾች የት ጋ ነው የሚቀመጡት? ደረጃቸው ብዙ ጊዜ በእንትኑ ላይ ተቀራራቢነት ቢኖርም ማለት ነው ብዙ ጊዜ ግብጽ የበላይነቱ ይዛለች። በዚህ በዞን ነጥብ አራት ሁለት ውስጥ የበላይነቱ ይዛለች። ኡጋንዳና እንዲሁም ታንዛኒያ ጥሩ ደረጃ ላይ አሉ። ሌሎቹ እንትኖች በኢትዮጵያ ካላችበት ሬቲንግ ነው የምንለው የቼዝ ተጫዋቾች። አሁንም ለምሳሌ የዚህ ውድድር አሸናፊ ኢንተርናሽናል ማስተር ማድረግ ይሰጠዋል። ሬቲንጉም ከፍ ያለ እንግዲህ የነጥብ አሰጣጥ ነው። በፊዴ በዓለም አቀፍ ቼዝ ፌዴሬሽን የሚሰጠው ሬቲንግ አለ። እሱ ነው አንደኛው ኢትዮጵያ ውስጥ በመካሄዱ። ሌላው እድሉ ምንድነው? ለምሳሌ ብዙ ተጫዋቾች፣ ተወዳዳሪዎች ተሳተፉ ማለት ሬቲንግ ውስጥ ዓለም አቀፍ ሬቲንግ ውስጥ ገቡ ማለት ነው። ሬጂስተርድ የሆነ ብቃታቸው በዓለም አቀፉ የፊዴ ስታተስ ሬጂስተርድ ነው ማለት ነውና ያንንም ሲሆን እንደዚህ አይነት ያሉ ተጫዋቾችን እንድናገኝ ይረዳናል። ይህ ሻምፒዮና ሰሞኑን ቀጥሎ ይካሄዳል። በምን መልኩ እንደተጠናቀቀና የኢትዮጵያ ውጤትም ምን እንደሚመስል በቀጣይ ዘገባ ልመለስበት ሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ፍሬውንና ገዛኸኝ ጽዮን መስቀልን አመስግኛ እበቃለሁ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩን እናመሰግናለን ሶሎሞን፣ እንዲሁም ገዛኝ እና እስክንድር። ተከታዩ ዝግጅት ደግሞ አፍሪካ ነክ ርዕሶች ይሆናል። የአድዋ ድል የኢትዮጵያን ሉዓላዊነት ማስከበር ብቻ ሳይሆን ለመላ አፍሪካ እንዲሁም ለመላው ጥቁር ሕዝብ መመኪያ ሆኗል የሚሉ ብዙ ናቸው፣ ተመራማሪዎች፣ የፖለቲካ ሰዎች። ይህንን መሰረት በማድረግ አድዋ ከተማ ላይ የፓን አፍሪካን ዩኒቨርሲቲን ለመመስረት ስራ መጀመሩ በዩኒቨርሲቲው የምስረታ ተግባር የሚሳተፉት ዶክተር አየለ በከሬ ባለፉት ሁለት ተከታታይ ቃለ ምልልሶች አብራርተዋል። ዶክተር አየለ በመቀሌ ዩኒቨርሲቲ የቅርስ ጥበቃ ክፍል ተባባሪ ፕሮፌሰር ናቸው። ዩናይትድ ስቴትስ በሚገኘው ኮርኔል ዩኒቨርሲቲም በአፍሪካ ጥናት ክፍል አስተምረዋል። የአፍሪካ ነክ ርዕሶች አዘጋጅና አቅራቢ አዳነች ፍስሐ እያነጋግራቸዋለች። ዛሬ የውይይቱን የመጀመሪያ ክፍል ይዛ ቀርባለች። ዶክተር አየለ የሚመሰረተው አድዋው አድዋ ፓን አፍሪካን ዩኒቨርሲቲ ማንጸባረቅ አለበት ስላሉት ጉዳይ በመግለጽ ይጀምራሉ። ይሄ ዩኒቨርሲቲ ሲሰራ ሁለት ነገሮችን የሚያንጸባርቅ መሆን አለበት። አንደኛ ኢትዮጵያውያኖች ተባብረው ድል ማግኘታቸውን ማንጸባረቅ አለበት። ሁለተኛ ይሄ ድል ለሌሎቹ አርአያ ስለሆነ የተለያዩ አፍሪካ ሀገሮችን የህንፃ አሰራር ባህልም የሚያንጸባርቅ ይሆናል። ሶስተኛ ይሄ ዩኒቨርሲቲ ከአካባቢው ካሉት ተራሮች በተለይም ለድሉ እነሱም ያበረከቱት አስተዋጽኦ አለ። የቱ ጋር ጦርነት ተደረገ? የቱ ተራራ ላይ መድፍ ተጠመደ? ይሄ ተራራ ማነው ስሙ? ያ ተራራ ማነው ስሙ? እና ሰዎችም ቱሪስቶችን መስህብ የሚያረግ ቱሪስቶችን የሚስብ እና ያንን ቦታ የበለጠ እንዲያውቁት የሚያደረግ እና እነዚህን ያጠቃለለ ይሆናል ማለት ነው። እንግዲህ ዩኒቨርስቲው ትልቅ ዩኒቨርስቲ ነው የሚሆነው። ከፍተኛ እውቀት ያላቸውና ከፍተኛ ትምህርት ያላቸው ተማሪዎች መጥተው የሚመራመሩበት ነው የሚሆነው። እርስዎ በገለጹልኝ መሰረት ለዚህ የሚበቁ ለዚህ የሚበቁ አስተማሪዎችን የማግኘት ጉዳይስ እንዴት ነው? በጣም ጥሩ ነጥብ ነው። እንግዲህ እንደምናውቀው እህትማ ተቋሞችና ዩኒቨርሲቲዎች አሉ በመላው ዓለም። አሁን ለምሳሌ እነዚህ ዋና ዋና የሚባሉ ትልልቆቹ ዩኒቨርሲቲዎች አሜሪካን ሀገር ያሉት እስከ ፒኤችዲ ድረስ የሚያሰለጥኑበት ተቋም አላቸው። የአፍሪካ አፍሪካን ስተዲስ ወይም የአፍሪካን ጥናቶች የሚባል ወይም የአፍሪካን አሜሪካን ጥናቶች የሚባል ወይም አፍሪካን ዳያስፖራ ጥናቶች የሚባሉ ሀርቫርድ አለ። እነዚህ አይቪ ሊግ የሚባሉ ትላልቅ ዩኒቨርሲቲዎችም እነዚህ የታወቁት የጥቁር ዩኒቨርሲቲዎችን ብናሄድ ሀዋርድ ዩኒቨርሲቲ በአፍሪካን ስተዲስ ፒኤችዲ ይሰጣል። እና ይሄ ፒኤችዲ ከሰጠ እንግዲህ ምን ማለት ነው? ስለ አፍሪካን ስተዲስ እውቀት ያላቸው ሙያው ያላቸው ያላቸው አስተማሪዎች አሉ እዛ ማለት ነው። እንግዲህ መጀመሪያ ስንጀምር በትልቅ ቁጥር ላንጀምር እንችላለን። መዋስ ይኖርብናል አንዳንዶቹን ፕሮፌሰሮች። ሌላው ምንድን ነው፣ እኔ አሁን ለምሳሌ በቅርቡ አንድ የታወቁ በፓን አፍሪካን ጥናት ብዙ ጽሁፍ የጻፉ ጡረታ ሊወጡ ሲሉ አሜሪካ ነገር ባህል አለ ጉባኤ ይደረግላቸዋል። በዛ በሰሩቡት ኤሪያ በፓን አፍሪካን ኤሪያ እና ይሄ ኮርኔል ዩኒቨርሲቲ ነው እና ኮርኔል ዩኒቨርሲቲታቸውን ለምሳሌ ኑናዚ አንድ ስድስት ወር አንድ ዓመት ስሩ ብለን ልንጋበዝ እንችላለን እና በዚህ በተለያየ መንገድ ከተለያዩ ቦታዎች ዩኒቨርሲቲዎች በዚህ ሙያ ያሉትን እያጠናን ነው ያለ፣ ነው እየሰበሰብ ነው ያለ። ነው ካሊፎርኒያም ያሉ አሉ፣ ዌስት ኢንዲስ ያሉት ዩኒቨርሲቲዎችም እንዲሁ ባለሙያዎች አሉ። እና እንግዲህ በመጀመሪያ ደረጃ ስንሰራ በውሰት እነሱም ራሳቸው መጥተው እዚህ ሪሰርች እንዲያደረጉ፣ ተማሪዎችንም አድቫይዝ እንዲያደረጉ በዛ ደረጃ ይጀመራል ማለት ነው እና ከዛ በኋላ ያው እንግዲህ ሰዎች እየሰለጠኑ በደንብ እየተካኑ ሲመጡ ደግሞ አስተማሪዎች ይሆናሉ ማለት ነው። ይህን እንግዲህ አሁን ባሉትም ዩኒቨርሲቲዎች የምናየው ጉዳይ ነው። ቅድም ታቦ ምቤኪ በዚህ የአድዋን ድል በዓል መሰረት በማድረግ ውይይት በተደረገበት ወቅት እኔም አይቻቸዋለሁ፣ በቴሌቪዥን ተናግረው ነበር እና እሳቸው ከተናገሩት አጠር አድርገው ጭብጡን ቢነግሩን ምንድን ነው ዋናው ቁልፍ እንትን ያሉት ለምንድን ነው ኢትዮጵያውያን አድዋ ላይ ድል ሊጎናጸፉ የቻሉት የሚለውን ጥያቄ ሲመልሱት፣ ምንድን ነው አንድነት በመሀላቸው በመኖር ለመናበብ በመቻላቸው እርስ በርሳቸው። ያው እንደምታውቂው የእኛ ጦር ሲዋጋ አንዱ ለአንዱ የሚያደርገውን ያውቅ ነበር ከሀ እስከተ። ጣሊያኖች ግን ሶስት አምድ ፈጥረው እነዛ ሶስት አምዶች እርስ በርሳቸው ሳይናበቡ ነው እያንዳንዳቸውን ለቅሞ የጨረሷቸው። እና ያ የአንድነት ምን ያህል ጠቃሚ መሆኑም ደጋግመው ደጋግመው በተለያየ ምሳሌ ነግረውናል። ሁለተኛ ደግሞ ምንድን ነው ያሉት? ይህ ጦርነት በኢትዮጵያና በጣሊያን ብቻ አይደለም። የሂስኖተ ባትል ቢትዊን ቱ ካንትሪስ፣ በሁለት ሀገሮች ብቻ የተወሰነ ጦርነት አልነበረም። ጦርነቱ በአፍሪካውያን እና በአውሮፓውያን አውሮፓውያን በቅድም እንደ በመጀመሪያ ላይ እንደጠቀሹ አፍሪካን ለመቀራመት ስብሰባ አድርገው ከዛ በኋላ ነው እንግዲህ በጦርነትም በተለያየ መንገድ አፍሪካን ይዘው ሊጨርሱ ሲሉ እንግዲህ እኛ የኛን የበላይነት ማንም ሊጋ ሊጠይቀን አይችልም፣ ባሉበት ጊዜ ኢትዮጵያ ድል ማድረገው በአውሮፓ የኮሎኒያሊዝም ስርዓትን ለመደምሰስ የተደረገ ስለሆነ በዛ መልክ ነው የምናየው፣ ብለው ያው የፓን አፍሪካን ወይም የፓንአፍሪካዊነት መንፈስ ሰጥተውታል። እና እሱን ነው እና እሳቸው ደግሞ ያሉት ምንድን ነው፣ ያንን ታሪክ ዝም ብለን ማጮር ብቻ ሳይሆን የዛን ምሳሌ ተጠቅመን አንድነት ፈጥረን አሁንም ያሉንን ችግሮች እንፍታ ነው። በቃ ይሄ ዋናው መልእክታቸው በዛ መልክ ሊታይ ይችላል። እሺ እንግዲህ ዶክተር አየለ በከሬ ከማብቃታችን በፊት ያልተጠቀሰ ነገር መናገር ፈልገው ነገር አለ የሚሉት ካለ መናገር ይችላሉ። ይሄ ፓን አፍሪካን አድዋ ዩኒቨርሲቲ የሁላችንም ነው የሚሆነው። የሁላችን ስል የመላው አፍሪካውያን ይህ ምክንያቱም ይሄ ዩኒቨርሲቲ እስካሁን እንግዲህ በተለያዩ ዩኒቨርሲቲዎች እርግጥ አሉ እናያለን። ስለ ባርነት የተሰበሰቡ መረጃዎች አሉ፣ ስለ ቅኝ አገዛዝነት የተሰበሰቡ መረጃዎች አሉ። ግን አሁን ለምሳሌ እዚህ አፍሪካ ውስጥ አድዋ ላይ ትልቅ የመረጃ ማዕከል ተፈጥሮ እነዚህን ጉዳዮች ወደ እውቀት ለውጠን፣ አንደኛ ያ ታሪክ እንዳይደገም፣ ሁለተኛ ራሳችን ወደፊት ለመገስገስ እንዲያስችለን ያንን ታሪክ ማወቅ ስላለብን በስርዓት በጥሞን ሁሉ ነገር በተመቻቸበት ሁኔታ ማጥናቱ ያንን እውቀት እንዲከበር እናደረጋለን ማለት ነው። እና በዛ መሰረት ነው ይሄ ተቋም መፈጠሩ። ለሁላችንም ስለሆነው የሁላችንም ብር ስለሚጠይቅ ሁሉንም የአፍሪካን ወንድሞችና እህቶችን እንተባበሩት በትህትና እናጠይቃለን። እሺ፣ እንግዲህ ዶክተር አየለ በከሬ ለሰጡን ማብራሪያ በጣም እናመሰግናለን። እኔም እድሉ ስለተሰጠኝ በጣም አመሰግናለሁ። ተከታዩ ዝግጅት ጤና ይሆናል። ሰሎሞን አባተ ነው አዘጋጅና አቅራቢው። የዓለም ቲቢ ቀን ባለፈው ሐሙስ ታስቦ ውሏል። በቲቢ ህሙማን ላይ የሚፈጸም ማሸማቀቅና ማግለል ካልተወገደ ቲቢ ከምድራችን አይጠፋም የሚል ነበር መልእክቱ። ይቀጥላል። በዚህ ዓመት ውስጥ ይህ መልእክት ጄኔቫ በሚገኘው የመንግስታቱ ድርጅት የዓለም የጤና ድርጅት የተላላፊ በሽታዎችና የቲቢ መርሃ ግብር አስተባባሪ የሆኑትን ዶክተር ኃይለ ኢየሱስ ጌታሁንን አነጋግሬያለሁ። የመልእክቱ ሐሳብ ምንድን ነው ነበር የመጀመሪያው ጥያቄ። ዶክተር ኃይለ እንግዲህ ያው እንደሚታወቀው የሳምባ ነቀርሳ መዳን የሚችል በሽታ ነው። መድኃኒት አለው። ነገር ግን በአሁኑ ጊዜ ከሶስት ሰዎች አንዱ በበሽታው ተይዟል ተብሎ ከሚገመተው በዓለም ላይ ከሶስት ሰው አንዱ ሕክምናውን አያገኝም ወደ ጤና ተቋማት መጥተው ሕክምና አይወስዱም፣ ወይንም የጤና ተቋማት በሽተኞች ወዳሉበት ሄደው አገልግሎት አይሰጧቸውም እና ለዚህ ብዙ ብዙ ምክንያቶች ሊገለጹ ይችላሉ። አንዱ የሕክምና አገልግሎት መስጫ ተቋማት አቅርቦት ማነ ሊሆን ይችላል። ግን ሌላው በብዛት ደግሞ የሆነው በአካባቢ እና በቤተሰብ እንዲሁም በዙሪያቸው ማህበረሰቡ በሚያሳድረው የማግለል ተጽዕኖ፣ ከፍርሃት፣ ከጭንቀት የተነሳ በሽተኞች አገልግሎት ለማግኘት ወደ ጤና ተቋማት ስለማሄዱ ያንን ብንቋቋም የተሻለ ቁጥር ያለው በሽተኛ አገልግሎት ማግኘት ይችላል ከሚል አጠቃላይ ግንዛቤ ነው። ይሄ የማግለልና የማሸማቀቅ ወይም ደግሞ የማራቅ አይነት ሁኔታ እስካልጠፋ ድረስ ቲቪ ሊጠፋ አይችልም ነው መመሪያችሁ በዚህ አመት? አዎ እንግዲህ ይሄ በብዙ ጊዜ ደግሞ እነ የማግለል የማሸማቀቅ ከህብረተሰቡ ንቃተ ህሊናም ጋር አብሮ ስለሚሄድ በበሽታው ላይ ያለው የህብረተሰቡ ንቃተ ህሊናም አብሮ እንዲያድግ በተጓዳኝ ጥረቶች መደረግ አለባቸውና፣ ከዛም ጋር የተያያዘ ነው ለውጡ ሊመጣ የሚችለው። ዶክተር ሀይለ ኢየሱስ በአንድ በኩል የዘላቂ ልማት ግቦች በያዘው እቅድ ወይም ግቦች መሰረት በ2030 ዓመተ ምህረት በአውሮፓውያን አቆጣጠር ወይም በኢትዮጵያ ደግሞ ከወሰድን በ2022 ና 23 ዓመተ ምህረት አካባቢ ቲቢን መፈጸም ይቻላል። መፈጸም ነው የምትሉት ከቀጥተኛ ትርጉሙ እንደወሰድኩት ኤንዲንግ የምትሉት ማለት ነው። እርስዎ ምናልባት የበለጠ ሊያብራሩት ይችላሉ። እስከዚያ ድረስ ማጥፋት መፈጸም ይቻላል እየተባለና ጥሩ እርምጃ እየተራመድን ነው የሚል መግለጫ የእርስዎ ድርጅት የዓለም የጤና ድርጅት እያወጣ በ2015 ዓመተ ምህረት ውስጥ ብቻ ግን ከ10 ሚሊዮን በላይ ሰው የቲቢ ህመምተኛ እንደሆነ በዛ ዓመት ብቻ መታመሙን እና ወደ 2 ሚሊዮን የሚጠጋ ሰው መሞቱን የሚገልጹ ሪፖርቶች እየወጡ ነው። እንዴት ነው ይሄንን የዘላቂ ልማት ግቦች ማሳካት የሚቻለው በዚህ ሁኔታ? አዎ እንግዲህ እንዳልከው አሁን ያለው አጠቃላይ የቲቪ ሁኔታ በጣም አስጨናቂ ነው። ከዓለም ላይ ካሉ ከአስሩ ዋና ዋና ተላላፊ በሽታ ገዳይ ከምንላቸው ውስጥ ቲቪ አንዱ ነው የሆነው። እንደው ለማነጻጸር ያህል አሁን ኤች አይ ቪ ለምሳሌ እዛ ውስጥ የገባ አይደለም ቲቪ ግን እዛ ውስጥ ነው የገባው። ይሄ ማለት በቀን ውስጥ ከአምስት ሺህ ሰው በላይ ይሞታል እስከ ሰላሳ ሺህ ሰው የሚደርስ በዓለም ላይ ማለት ነው በበሽታው ይያዛል በየቀኑ ስለዚህ በየቀኑ ስለዚህ፣ ይሄ የሚያሳየው ችግሩ እየከፋ መሆኑን ነው። በተጓዳኝ ደግሞ በአንጻራዊነት ስናየው ባለፉት አስራ አምስት አመታት ከሀምሳ ሚሊዮን በላይ የሆነ ሰው ከሞት መታደግ ተችሏል። በቲቪ እንዳይሞት ይሄ የሚያሳየን ምንድን ነው? ቲቪን መታደግ ማዳን ይቻላል፣ የሚያድኑት መድኃኒቶች አሉ። ይሁን እንጂ አሁን ያሉት ሀምሳ ሚሊዮን ህዝብ ከሞት ቢያተርፉም ያሉን መሳሪያዎች፣ ያሉን ሕክምና መድኃኒቶች እና የመመርመሪያ መሳሪያዎች በሽታውን ፍጹም ሊያጠፉት አይችሉም። በሽታውን ፍጹም ለማጥፋት እንደተባለው የዘላቂ ልማት ግቦችን ለማሳካት በተለይ የሚያስፈልገን የምርምር ስራ ነው። የምርምር ስራው በተለይ ክትባት ወይንም ደግሞ በአጭር ጊዜ በሽታውን ሊያድን የሚችል መድኃኒት፣ ለምሳሌ አሁን የምንሰጠው የስድስት ወር መድኃኒት ነው መድኃኒቱን ለማይቋቋመው። መድኃኒቱን ለሚቋቋመው ደግሞ ከዘጠኝ ወር እስከ አስራ ሁለት ወር እስከ ሀያ አራት ወር የሚደርስበት ሁኔታ አለ። ይሄ በየቀኑ የሚወሰድ መድኃኒት ነው። በየቀኑ የሚወሰድ መድኃኒት ነው እና ያንን ቆርጠን በሁለት ወር ወይ በሶስት ወር ወይ ብን ከዛም ባነሰ ጊዜ ማከም የሚቻልበት መፍትሄ ሊገኝ የሚችለው በምርምርና ጥናት ስለሆነ አሁን ያለን የደብሊዩ ኤች ኦ የዓለም ጤና ጥበቃ ስትራቴጂ በብዛት ምርምርና ጥናት ላይ ትኩረት ይሰጣል። መቼም የሕክምና ምርምር ጥበብ ብዙ ተአምራትን እየሰራ እናያለን በየወቅቱ እና እንዲህ አይነቱ ነገር ሊጨበጥ የሚችል እንደሆነ መቼም በተስፋ ነው ብዙ ሰው እያየና እየጠበቀ ያለው። ነገር ግን በአሁኑ ሰዓት እንደዚህ አይነቱን ስራ ለመስራት ምርምሮችን ለማካሄድ በሌላ በኩል ደግሞ የእርስዎ ድርጅት በዚህ አመት ትናንትና ያወጣውን የ ስነ ምግባር መመሪያ ተግባራዊ ለማድረግ የሰውንም አመለካከት አስተሳሰቡን መለወጥ ያስፈልጋል። ለዚህ ሁሉ ጥሪት ያስፈልጋል። ምን ያህል ነው የዓለም የጤና ድርጅት አቅሙ? ምን ያህል ነው ሀገሮች ትኩረት እየሰጡት ያሉት? በበጀቶቻቸው ውስጥ የሚገኝስ ወደፊት የምታዩትስ ግብዓት ይኖራል ወይ ለዚህ ጉዳይ? አዎ አሁን ጥሩ ጥያቄ ነው የጠየከው። የሁላችንም ስጋት ነው። አሁን ባለው እንዲህ አይነት በጣም የታላቅ ተስፋ ያለውን አላማ ግቦች ለማስታካት ዋናው የገንዘብ ድጋፍ የገንዘብ አቅርቦት ወሳኝ ነው። በአብዛኛው የቲቪ በየሀገሮቹ ያለው እንቅስቃሴ በእርግጥ የሚረዳው እስከ ስልሳ ከመቶ የሚደርሰው ወጪ በአገሮቹ በራሳቸው ነው የሚደጎመው ይሄም የሚያሳየው አርባ ከመቶ ከዓለም አቀፍ እርዳታ ሰጪዎች የሚመጣ ገንዘብ ነው የሚሆነው። ስለዚህ ያለው እቅድ ምንድን ነው? ይሄንን በረጅም ጊዜ አገሮች ራሳቸው ኃላፊነት ወስደው ራሳቸው በሽታውን መቆጣጠር የሚችሉበትን የገንዘብ አቅም ማሟላት እንዲችሉ ነው እንግዲህ ድጋፍ የሚሰጠው። ከዛ ውጭ ያለው አሁን ላልኩት ለጥናትና ለምርምሩ እርግጥ ዓለም አቀፋዊ ድጋፍ በጣም ያስፈልጋል። ግን ለዛም ቢሆን አገሮች ኃላፊነት ወስደው ለጥናትና ምርምርም ትኩረት እንዲሰ ሲሰጡ ነው። እንግዲህ እኛ አጥብቀን የምናሳስቡ የጥናትና ምርምሩ አንድ ነገር ሆኖ የሰውን አመለካከት አስተሳሰቡን መለወጥ ይሄ በተለይ በዚህ አመት ያተኮራችሁበት ማሸማቀቅን፣ የማግለልን፣ ያድለውን ሁኔታዎች ማስቀረት የሚቻለው በሕክምና አይደለም። ሰውን ራሱን በመለወጥ ትምህርት በመስጠትና በመሳሰሉ በግድም አይደለም። በሕግም ሊለወጥ የሚችል ነገር አይደለም። ይሄ በመግባትና የአመለካከትና ያስተሳሰብ ለውጥ መፍጠር በመቻል ነው። የምግባር ለውጥ መፍጠር በመቻል ነው። ይሄ ሁሉ ዝግጅትና ዘመቻ የሚጠይቁ ነገሮች ይመስሉኛል። እንዲህ አይነት ኤች አይቪ ኤድስን ከነዛ ቅድም ከዘረዘሯቸው እጅግ አደገኛ የሚባሉ አስሩ በሽታዎች ዝርዝር ውስጥ ማውጣት የተቻለው በዚህ ምክንያት ይመስለኛል። ይሄ በመሰራቱ ይመስለኛል። እና ይህንን ስራ ለመስራት የሚበቃ አቅም ማዳበር ይቻላሉ። በመጪዎቹ ጥቂት ዓመታት ውስጥ በአስራ ሶስቱ አመቶች ውስጥ ቲቢን ለመፈጸም በሚያስችል ሁኔታ በትክክል ማሟላት መቻል አለብን። ምክንያቱም እንዳልከው ከኤች አይቪ የምንወስዳቸው የቀሰምናቸው በርካታ ልምዶችና በርካታ ትምህርቶች አሉ። ከሌሎችም በሽታዎች ብዙ የምንማረው ትምህርት አለ። አመሰግናለሁ። ዶክተር ኃይለ ኢየሱስን በሌላ ዝግጅት ደግሞ ይዣቸው መለሳለሁ። ሌሎች የሚያነሷቸው አንኳር አንኳር ጉዳዮች አሉ። ዝግጅታችን እየተጠናቀቀ ነው። አንዳንድ ማስታወሻዎችን ጣል ጣል አድርግ። የቶዮታ መስራች ኪቺሮ ቶዮዳ የሞተው ልክ የዛሬ በዛሬው ዕለት ነበር በ1944 ዓ ም የዛሬ 65 ዓመት መሆኑ ነው። ቶዮታ የዛሬ 9 ዓመት በ2000 ዓ ም የአሜሪካውን ኦቶሞቢል አምራች ኩባንያ ጀነራል ሞተርስን ቀድሞ በዓለም ግዙፉ መኪና አምራችና ሻጭ ሆኗል። በ998 ዓ ም በኢትዮጵያ ዘጠና ማለት ነው። የዛሬ 51 ዓመት የአሜሪካ የምግብና የመድኃኒቶች ባለስልጣን ሲልደናፊል የሚባለው በውሁድ ስሙ የሚታወቀውን ቫያግራን የታሰበውና ቀድሞ የተመረተው ለከፍተኛ የደም ግፊት ማስታገሻ እንዲሆን ነበረ። ነገር ግን በኋላ ይልቅ ለወንዶች ስንፈተ ወሲብ መከላከያ ጉዳይ የተሻለ ውጤት አሳየና ተግባሩ ወደዚያው ጉዳይ ዞረ። ክቡራትና ክቡራን አድማጮች ዝግጅታችን ተጠናቀቀ። ወደ ትግርኛ ቋንቋ ስርጭት እናልፋለን። በእኛ በኩል ነገ በተለመደው ሰዓት እንገናኛለን። በደህና ደሩ። Thank